የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ ጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች የሰዓት እላፊ ገደብ ከዛሬ ምሽት ሁለት ሰዓት ጀምሮ መጣሉ ተገለጸ። ዩናይትድ ስቴትስ አራት አዲስ ዓለም አቀፍ የጤና የመግባቢያ ስምምነቶችን ከአራት የአፍሪካ ሀገራት ጋር ተፈራረመች። በቱርክ አንካራ አቅራቢያ በተከሰከሰ አውሮፕላን ውስጥ የነበሩ የሊቢያ ጀነራሎችና የልዑካን ቡድናቸው ሕይወትን ማለፉ ተነገረ። ሶስቱ የበረራ ሰራተኞችም አልተረፉም። ዩናይትድ ስቴትስ የቀድሞ የአውሮፓ ሕብረት ኮሚሽነርን ጨምሮ በአምስት አውሮፓውያን ላይ የጣለችውን የቪዛ እገዳ የአውሮፓ ሕብረት ጀርመንና ፈረንሳይ ወገዙ። ዜናው በዝርዝር በዛሬው ዕለት ጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች የሰዓት ላፊ ገደብ መጣሉ ተገለጸ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በማህበራዊ መገናኛ ዘዴ ገጹ ከጥቂት ደቂቃዎች በፊት ይፋ ባደረገው መግለጫ ከሰዓት ላፊ ገደቡ ከዛሬ ጀምሮ ተግባራዊ እንደሚሆን አስታውቋል። በክልሉ ተከስቶ በነበረው የጸጥታ መደፍረስ ምክንያት የክልሉ መንግስት የጣለው የሰዓት እላፊ ገደብ ከዛሬ ጀምሮ ከምሽቱ ሁለት ሰዓት እስከ ንጋቱ አስራ ሁለት ሰዓት መሆኑንም አመልክቷል። መግለጫው አክሎም ከዛሬ ጀምሮ ከተመደቡ የጸጥታ ኃይል በስተቀር ከምሽቱ ሁለት ሰዓት ጀምሮ እስከ ንጋቱ አስራ ሁለት ሰዓት ድረስ ማንኛውም ተሽከርካሪም ሆነ ሰው መንቀሳቀስ የተከለከለ መሆኑን የክልሉ መንግስት አስታውቋል ብሏል። ከተፈቀደላቸው የጸጥታ አካላት ውጪም የትኛውን ቦታ ጦር መሳሪያ ይዞ መንቀሳቀስ እንደማይቻልም ገልጿል። በክልሉ ሰላምና መረጋጋት እንዲሰፍን የተጣሉ ክልከላዎችን በማክበርና በማስከበር ሁሉም የሕብረተሰብ ክፍል በኃላፊነት መንቀሳቀስ እንዳለበትም መግለጫው አመልክቷል። ዩናይትድ ስቴትስ አራት አዲስ ዓለም ቀፍ የጤና መግባቢያ ስምምነቶችን ከአራት የአፍሪካ ሀገራት ጋር መፈራረሟ ተገለጸ። የአሜሪካን የውጭ ጉዳይ ሚኒስቴርን መግለጫ የጠቀሰው ሮይተርስ እንደዘገበው ስምምነቱ የአሜሪካ የእርዳታ ቅድሚያ የሚሰጣቸው የበሽታ ስጋቶች ላይ ውጤቶችን እንዲያመጣና ለረዥም ጊዜም በአሜሪካ እርዳታ ላይ ጥገኝነት እንዲቀንስ ያደርጋል ተብሏል። አዲሱን አለም አቀፍ የጤና የመግባቢያ ስምምነት ከአሜሪካ ጋር የተፈራረሙት ማዳጋስካር፣ ሴራሊዮን ቦትስዋና፣ ቦትስዋናና ኢትዮጵያ መሆናቸው ተገልጿል። የጤና ስምምነቱን ተግባራዊ ለማድረግም 2.3 ቢሊየን ዶላር መመደቡ ተጠቅሷል። ከዚህ ውስጥም 900 ሚሊየን ዶላሩን ፈራሚ ሀገራቱ የሚያዋጡት ይሆናል። እያንዳንዱ የመግባቢያ ስምምነት ግልጽ የሆኑ መለኪያዎችን፣ ጥብቅ የጊዜ ገደቦችና እንደተባለው ባይፈጸም ደግሞ ምን ያስከትላል የሚለውን ማካተቱም ተገልጿል። በቱርክ አንካራ አቅራቢያ በተከሰከሰ አውሮፕላን ውስጥ የነበሩ የሊቢያ ጀነራሎችና የልዑካን ቡድናቸው ሕይወት ማለፉ ተነገረ። ሶስት የበረራ ሰራተኞችም አልተረፉም። የሊቢያ የጦር ኃይሎች አዛዥ ጀነራል መሐመድ አሊ አህመድ አልሀዳድና ከእሳቸው ጋር አብረው የነበሩ የአራት ከፍተኛ ወታደራዊ አዛዦች በሙሉ በአደጋው መሞታቸው ተገልጿል። አውሮፕላኑ የተከሰከሰው ወታደራዊ የልኡካን ቡድኑ አባላት በቱርክ የስራ ጉብኝት አድርገው ከአንካራ ወደ ሀገራቸው በሚመለሱበት ጊዜ እንደሆነ አሶሲየትድ ፕሬስ ዘግቧል። አደጋው በደረሰበት ስፍራ ለፍለጋ የተሰማራው ቡድን የአውሮፕላኑን የመረጃ ሰንዱቅ ማግኘቱ ተገልጿል። ከአደጋው አስቀድሞ ጀኔራሎቹን ጭና የነበረችው የግል ጀት የኤሌክትሪክን ከን እንደ ገጠማት በማሳወቅ ድንገት ለማረፍ ጥያቄ ቀርቦ እንደነበር የቱርክ ባለስልጣናት ተናግረዋል። ፕሬዚደንት ረሲብ ጠይብ ኤርዶሃን የተሰማቸውን ሀዘን እንዲህ ገልጸዋል። ዱን አንካራዳን ትራብሉሰ ጊደርከን በሊቢያ ጦር ዋና አዛዥ ጀነራል መሐመድ አሊ አልሐዳድ የሚመራው የሊቢያ ልኡካን ቡድንና ከአንካራ ወደ ትሪፖሊስ ሲጓዙ በአውሮፕላን አደጋው ለተሰዉት የአውሮፕላኑ የበረራ ሰራተኞች ፈጣሪ ምሕረትን እንዲሰጣቸው ጸልያለሁ። በሀገሬና በሕዝቤ ስምም ወንድም ለሆነው የሊቢያ ሕዝብ፣ ለሊቢያ ጦር ኃይልና መንግስት ሀዘኔን እገልጻለሁ። የሊቢያ ጠቅላይ ሚኒስትርም የተሰማቸውን ጥልቅ ሀዘን ገልጸው የጀነራሎቹ ሞት ለሀገራቸው ከፍተኛ ኪሳራ ነው ብለዋል። በሀገሪቱም የሞቱትን ከፍተኛ ወታደራዊ አዛዦችን ለመዘከር የሶስት ቀናት ብሔራዊ ሀዘን ታውጇል። የምታደምጡት የዶችቨለ ዲደብሊውን ዜና ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ራሷን የቻለ የጦር መሳሪያ ኢንዱስትሪ ለማስፋፋት ለቀጣይ አስር ዓመት አንድ መቶ አስር ቢሊዮን ዶላር መመደቧን አስታወቁ። እቅዱ እስራኤል በሌሎች ሀገራት የጦር መሳሪያ አቅርቦት ላይ ጥገኛ እንዳትሆን ያለመ ነው ተብሏል። ኔታንያሁ እጅግ አስፈላጊ አቅርቦቶችን ከሌሎች ማግኘታቸውን እንደሚቀጥሉ በማመልከት ከዚህ ባለፈ ግን እስራኤል ራሷን በጦር መሳሪያ አቅርቦት እንድትችል መታሰቡን መናገራቸውን ሮይተርስ ዘግቧል። አንድ ሀገር በዚህ በኩል ሙሉ በሙሉ ራሷን መቻሏን እርግጠኛ እንዳልሆኑ የገለጹት ኔታንያሁ፣ ያም ሆኖ ግን የጦር መሳሪያዎቻቸው ሁሉ እዚያው እስራኤል እንዲመረቱ ለማድረግ እንደሚጥሩ መናገራቸው ተጠቅሷል። ሁለት የሩሲያ ፖሊስ መኮንኖች ትናንት ሌሊት አንድ የተጠራጠሩትን ሰው ለማስቆም ሲሞክሩ፣ በደረሰ ፍንዳታ መገደላቸው ተነገረ። ፍንዳታው የደረሰው ከቀናት በፊት የሀገሪቱ ጀነራል በተመሳሳይ ጥቃት ከተገደሉበት አቅራቢያ መሆኑን የአዣንስ ፍራንስ ፕሬስ ዘገባ ያስረዳል። የሩሲያ መርማሪ ኮሚቴ ዛሬ ባወጣው መግለጫ ግለሰቡ ወደ ፖሊሶቹ መኪና በተጠጋበት አጋጣሚ ፍንዳታው መከሰቱን አመልክቷል። ጉዳዩን እየተመረመረ መሆኑም ገልጿል። ይህ በእንዲህ እንዳለም የሩሲያ ፕሬዚዳንት ቭላድሚር ፑቲን ሀገራቸው በአስቸጋሪ ሁኔታ ባለችበት በዚህ ወቅትም መንግስታቸው ተገቢ ግዴታውን እየተወጣ እንደሆነ ተናግረዋል። ፑቲን በየአመቱ አዲስ ዓመት ሲቃረብ በሚያደርጉት መንግስታዊ ስብሰባ ላይ ባካሄዱት ንግግር አስተዳደራቸው የሚጠበቅበትን ማህበራዊ ኃላፊነቶች ለመወጣት ያደረገውን ጥረት አወድሰዋል። ተግዳሮቶች ቢኖሩም ሩሲያ ወደፊት እየገሰገሰች እና እያደገች ነው። ቁልፍ የማክሮ ኢኮኖሚ ማሳያዎቻችን የተረጋጉ ናቸው። የብሔራዊ ኢኮኖሚ መዋቅሩ ቀስ በቀስ ወደ ከፍተኛ እሴት የሚጨምሩ ኢንዱስትሪዎች እየተሸጋገረ ነው። ግሽበት እየቀነሰ ነው፣ እንዲሁም ስራ አጥነት ታሪካዊ በሚባል ደረጃ ዝቅተኛ ነው። በዋናነት መንግስት የሀገሪቱን የፋይናንስ ስርዓት መረጋጋት የሚያረጋግጥ በጀትን ሚዛናዊ ለማድረግ እየሰራ ነው። ቤተሰቦቻችን ከነ ልጆቻቸው መደገፍን ጨምሮ ማህበራዊ ግዴታዎቻችን እያሟላን ነው። የመንግስት የፋይናንስ ሁኔታ ከመከላከያና የደህንነት ወጪዎችን ሙሉ በሙሉ እንድንሸፍን ያስችለናል። በተመሳሳይ ጊዜ በአዲሶቹ ብሔራዊ ፕሮጀክቶች ስር ያሉ ቁልፍ የልማት ዘርፎችን ለማፋጠን ያስችለናል። ዩናይትድ ስቴትስ የቀድሞ የአውሮፓ ህብረት ኮሚሽነርን ጨምሮ በአምስት አውሮፓውያን ላይ የጣለችው የቪዛ እገዳ የአውሮፓ ህብረት፣ ጀርመንና ፈረንሳይ አወገዙ። የትራምፕ አስተዳደር በትናንትናው ዕለት አንቲ ኤድ የተሰኘው የጀርመን ተቋም ኃላፊዎች የሆኑት አውሮፓውያን ወደ አሜሪካ እንዳይገቡ ይለፍ እንዳይሰጥ ያገደው መቀመጫውን አሜሪካ ያደረጉ ማህበራዊ መገናኛ ዘዴዎች ላይ ቅድመ ምርመራ ያደርጋሉ በሚል ነው። በጎርጎሮሳ 2018 ዓ ም ጀርመን ውስጥ የተቋቋመው አንቲ ኤድ የተሰኘው ተቋም በበይነ መረብ የሚሰራጩ የጥላቻ ንግግሮችን የሚከታተልና በዚህም ሰለባ ለሆኑ ሰዎች ድጋፍና የምክር አገልግሎት የሚሰጥ ነው። የጀርመን የፍትህ ሚኒስትር ሽቴፋኒ ሁቢግ ጸረ ትላቻ ንግግር የሆነውን አገልግሎት ቅድመ ምርመራ ወይም ሴንሰር ሽፕ ነው የሚል አካል የጀርመንን ህገ መንግስት በአግባቡ ያልተረዳ ነው ሲሉ ድርጊቱን ኮንነዋል። ወደ አሜሪካ እንዳይገቡ የተከለከሉት የቀድሞ የአውሮፓ ህብረት ኮሚሽነር ቲሪ ብሪቶን በበኩላቸው የአሜሪካ ወዳጆቻችን ቅድመ ምርመራ እናንተ ባሰባችሁበት ቦታ የለም የሚል መልእክታቸውን በኤክስ ገጻቸው አስተላልፈዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮም የቪዛ እገዳውን አውግዘው የዋሽንግተን እርምጃ የአውሮፓን የዲጂታል ሉዓላዊነት የሚያጣጥልና ለማሸማቀቅ እንደ መሞከር የሚቆጠር ነው ሲሉ አጥብቀው ተቃውመዋል። የአውሮፓ ሕብረት ከአሜሪካ ባለስልጣናት ለድርጊቱ ማብራሪያ እንደሚፈልግ በመግለጽ አስፈላጊ ከሆነም አፋጣኝና ወሳኝ ምላሽ እንደሚሰጥም አስታውቋል። በመካከለኛው ምስራቅ ያንዣበበው ውጥረት እንደቀጠለ ቢሆንም ጌታ ኢየሱስ ክርስቶስ በተወለደባት ቤተልሔም ከተማ የበዓል ድባብ መኖሩን ዘገባዎች ያመለክታሉ። የጀርመን የዜና አውታር ዲፒኤ እንደዘገበው በኢየሩሳሌም የሚገኙ አብያተ ክርስቲያናት የበላይ ኃላፊዎች በበዓሉ የሰላም ተስፋን የሰነቁ መልእክቶች አስተላልፈዋል። የግሪክ የአርመንና የላቲን ቤተ ክርስቲያናት ፓትርያርኮች ከሮማን ካቶሊክ ተጠሪዎች እንዲሁም ከሶሪያና የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ሊቀጳጳሳት ጋር በመሆን መልእክቱን ትናንት ማስተላለፋቸውን ዘገባው ገልጿል። የሃይማኖት አባቶቹ በመልእክታቸው ምንም እንኳን አሁን ጋዛ ላይ የተኩስ አቁም በመደረጉ በዓሉም በአደባባይ በድጋሚ ለማክበር ቢቻልም ምዕመናኑ ጥንቃቄ እንዳይለያቸው ግን መክረዋል። ጋዛ ላይ ግጭቱ ከተባባሰበት ወዲህ ለክርስቲያኖች ቅድስት በሆነችው ምድር የገናን በዓል ለማክበር ዘንድሮ ምዕመናን ሲሰባሰቡ ለመጀመሪያ ጊዜ መሆኑን ዘገባው አመልክቷል። ይህ ዶችቨለ ነው። ከዶችቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ነሆ። ጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች የሰዓት ላፊ ገደብ ከዛሬ ምሽት ሁለት ሰዓት ጀምሮ መጣሉ ተገለጸ። ዩናይትድ ስቴትስ አራት አዲስ ዓለም አቀፍ የጤና የመግባቢያ ስምምነቶችን ከአራት የአፍሪካ ሀገራት ጋር ተፈራረመች። በቱርክ አንካራ አቅራቢያ በተከሰከሰ አውሮፕላን ውስጥ የነበሩ የሊቢያ ጀነራሎችና የልዑካን ቡድናቸው ሕይወት ማለፉ ተነገረ። ሶስት የበረራ ሰራተኞችም አልተረፉም። ዜናዋ አበቃ።